መዝናኛ ጤና ይስጥልኝ፣ አድማጮች እንደምን አመሻችሁ። በእስራኤል ሲኖሩ ወደ ሰላሳ ሁለት ዓመታት እንደሆናቸው የሚናገሩት አቶ ካሳውማር ውበት የዛሬው እንግዳችን ናቸው። ካሳውማር ኢትዮጵያ ሳሉ የወጣት ስራ አስኪያጅ ኮሚቴ ለጥቆም የገበሬዎች ስራ አስኪያጅ ኮሚቴ ሆነው በኖሩበት የገጠር ገበሬ ማህበር ማገልገላቸውን ይናገራሉ። የመሰረተ ትምህርትም ተምረዋል አስተምረዋልም። እሳቸው ፊደል ቆጥረው በራሳቸው ጥረት ተምረው ዛሬ ኮምፒውተሩን ይዘው ግጥሞቻቸውን ይቋጥሩ እንጂ እስከዚህ ክፍል ድረስ ተማር ያደረኩ የሚሉት የለም። እንደው ግን በአስኳላው ትምህርት አምስተኛ ስድስተኛ ክፍልን እንዳጠናቀቁ ያስባሉ ይገምታሉ። እስራኤልም የዕብራይስጡን ቋንቋ በሙሴ ዘመቻ ከካርቱም ተነስተው እስራኤል ከገቡ በኋላ ትንሽ ተምረው ነው ያቋረጡት። ታዲያ የዕብራይስጡን ፊደልም ቢሆን በኢትዮጵያ ሳሉ ለከብት ጥበቃ ከመላካቸው በፊት በነበሩበት ትምህርት ቤት ነው የቆጠሩት።

ተጨማሪ አሁን ይህን ጊዜ ያለማቋረጥ አሁን ጊዜ ብለው ትምህርት ግን የለም። የትምህርት ደረጃ አንደኛ ሁለተኛ ክፍል ይባላለም፣ ግን የግን ስገምጠው የአምስተኛ እና የስድስተኛ ደረጃ ያህል እችላለሁ ነው ምለው አቶ ካሳውማር ውበት። ካሳውማር ብለው ቤተሰቦቹ ነው ያወጡሎት? አዎ ቤተሰቦች ያወጡልኝ ስም እንደነገርኩሽ፣ ያው ከወንዶቹ እኔ መጀመሪያ ሰው እንደምታወጡ በሀገራችን ልጅ ቢወለድልኝ ተብሎ ተለምኖ ወንድ መቼ ነው የሚወለድ ተብሎ ተለምኖ ነው እና ጥቂቶች ልጆች ውተውባቸው መሰለኝ እኔ ወንድ ቢወለድ ብሎ ሲሳሉ፣ ያው እግዚአብሔር የሰጠን ካሳ ማር ነው ብለው ነው ጣም ተጨማሪ አርገ ጻፈልኝ። እቀልዳቸዋለሁ ሌሎችን ካሳው ካሴ ካሳ ብለው ትወዘፉ የኔ ግን ማር ተብሎ የአራት ሰው ስማለው አለው እያል እቀልዳቸዋለሁ። ካሳው ማር አቶ ካሳው ማር ያለ ስነ ግጥም መኖር አይችሉም። በእስራኤል በተለይ በስነ ግጥማቸው በስነ ጽሑፋቸው ነው የሚታወቁት አቶ ካሳው ማር። በቅርቡ መጨረሻ ላይ የቋጠሯት ስነ ግጥም ስለ አዲሱ የስልክ ቴክኖሎጂ ዋትሳፕ እንደሆነ ይናገራሉ። መጨረሻ የገጠምኩ አሁን የት ነው የምንለው፣ ዋጻብ ነው የምንለው በአለም ቋንቋ ስልክ የሙላውን ስራ ስለወሰደ ስለ እሱ ነው የጻፍኩት። ለምሳሌ ድሮ ያው ማስታወሻ ተይዞ ስልክ ቁጥር ተጽፎ እንደገና ፎቶግራፍ መያዣ ተይዞ ፎቶግራፍ ተነስቶ እንደገና ቪዲዮ ተገዝቶ በቴሌቪዥኑ ጋር ተገናኝቶ እነዚህ ነገሮች ነበር የሚተላለፉት በወረቀት ተጽፎ፣ ዛሬ ግን ሁሉም ነገር በስልክ ስለሆነ እነዚህ የድሮ ስልኮች፣ የመስሪያ ቤትም ሆነ የቤት ሰዓቶች፣ ማስታወሻዎች እነሱ ከሰውተኝ ብዬ በዛ ምሳሌ አድርጌን ያወጣሁት ምስቴ ቡና ፍልታ ጠዋት ተነስቼ ለቡኑ ምረቃ መመረቄን ትቼ እያልኩኝ ያን ስልኮን አንስቼ ስነጋገር ብዬ ምስቴም ገባትና የጊዜው ነገር እሷም ስልካ አነሳች፣ ልትነጋገር እሷም ከወገኗ እኔም ከወገኔ ስንነጋገር ቡናው ተበረከ ራስ በራሳችን ሳንነጋገር ሚለውን ነው የጀመርኩት። ከዛ ብዙ አለ። ያው እኔ ህይወት ዘመኔ በሙሉ የተማርኩትም በግጥም ነው። እስካሁን የምሰራው በግጥም ነው። የሰዎች የህይወት ታሪክ እጽፋለሁ። በህይወት ባለፈው ጊዜ ቁም ያነባለሁ። ከዛ ግን ስለ እናት የጻፍኩት አንድ በጣም አስገራሚ እስካሁንም የማይሰለቸው ግጥም፣ ያው እሱንም በቃሌ ይዋለሁ ማለት ይችላለሁ። ሌላ ብዙ በቃሌ ያስኳቸዋሉ። የቀደምታዎች አባባል እስቲ ስለ እናት ያሉትን ይበሉልኝ። ስለ እናት ስንል እናት በህይወት እያለች ያሳለፈችው፣ ስትሞትስ በምን እንጉርጉሮ ነው የምንሸኛት፣ የሚለውን በተለየ እንጉርጉሮ ነው። እስቲ ትንሽ ልበል። ስለ አንቺን እናቴ፣ ዛሬ ቁሜ እንድሄድ፣ አንቺ ነሽ ሕይወቴ። እማዬ ምን ልበል፣ ማን ብዬ ልጥራሽ? አንቺን ለማማጎስ አይበቃን ስንሽ፣ እንዲያው በጥቂቱ ይታወስ ስራሽ። የአምላክ ልዩ ስራ ፍጡር መሆንሽ፣ ቶቱ ሞልተሽ በቅቤ፣ አቅልጠሽን፣ ብድር እንድንመልስ ቃል አስገብታሽን። እማዬ ምን በላሽ በጠዋት ቁርስሽ፣ እየጠበቀሽ ነው አፈሩራትሽ፣ ቃሌን አላጥፈውም ይሄው ብድርሽ

እሺ ከሉማ አንዴ ከአንድ እኔ የምሰራው በዘበኝነት ነው። አንድ ባንክ ቤት እሰራለሁ። ከባንኩ ፊት ለፊት ስራ ፍለጋ የሚመዘገቡበት አለ። ከዛ ግንባር ትልቅ ህንጻ አለ። ከላይ መካከለኛ መዝናኛ አለ። ሰዎቹ ለጦሬታ የተቃረቡት ሰዎችም ሆነ ጦሬታ ወይም ደግሞ ስራ ፈላጊዎች ከአንድ ላይ ተቀምጠው ባርኔጣ ጭነዋል፣ ከዘራ ይዘዋል፣ ያወጋሉ። ከዕለታት አንድ ቀን ሄጄ ከአጠገባቸው ተቀምጬ ባንኩ ውስጥ የሚከፈቱ እየሳል በል ግጥም እንዳጸፍብና አሉኝ። ምን ብየላቸው ከዚህ ተቀመጡ ብለ ይሉኛል። ያነዚ የግጥሙ ትዛለኝ እና ወዲያውኑ ያንን ጻፍኩተኝ ስልሽ እነዛ ሰዎች ተቀምጠው ስራ መስላሉ ነገር ግን ሰርግ ምናምን እንግዲህ በብራይ ስጥ ምናልባት ብዙ ስለሚጨመርበት አልገባሽ እንዳይል ሰርግ ምናምን ድግስ ምናምን ሲሆን ስጋ አምጥተው አሳልፈው የሚሉ እነሱ ናቸው። ሁሌም አሁን እነሱ ስለ እነሱ ጻፍኩኝ። እንደዚህ ይጀምራል። ጦሬታም ሆነ ስራ የፈታችሁ በጤና ምክንያትም በእድሜ የገፋችሁ ወደ ስራ ቦታ የማይቀበሏችሁ ትንሽ ለመዝናናት ከተማ ወጥታችሁ አየር ለመቀበል ከዚህ ጥራርፋችሁ ምንኛ ፎርማለሁ አቀማመጣችሁ ባርኔጣ ጫጫኑ ከዘራ ይዛችሁ አሻግሬ እያየ ሁን የሞደድኳችሁ አሁን ስለ እናንተ የናስብላችሁ አንድ ትልቅ ማዶን ስልሽ አዳራሽ ነው። አንድ ትልቅ ማዶን ቢቋቋምላችሁ፣ አንድ ሻይ ቡና እንዲጋብዟችሁ፣ በሳምንት ሁለት ቀን ትምህርት ቢሰጣችሁ እንዲሁ በከንቱ አይባክን ጊዜያችሁ አልኩና ጊዜ ላይ ይማሩ ነው ጊዜ የለም እሁድ ሰኞ ስጋ አለ ስጋ መተራ ምናምን አለ ነገር ግን አዘንጉት ትልቅ ሙያ ያላችሁ የታመመም ሆነ አራስ ጠይቃችሁ ቅርብ ሩቅ ሳትሉ ሰው ሲሞት ቀብራችሁ በደመር በተስካር ሁል ጊዜ ቁማችሁ ስጋ ስታመጡ በረሃ ወጥታችሁ ስለ እናንተ ስራ ኧረ ስንቱን ላውራ፣ በስጋ መተራ ደግሞ በወጥ ስራ፣ ስታበሉ እንጀራ ስታጠጡ ቢራ። ሮብ የቆማችሁ እስከ ውድ ጠዋት፣ ሰኞ ማታ ደግሞ ስቀቅሉ አጥንት፣ ከቶ መቼ ይሆን ያላችሁ እረፍት? ከዚህ በታች ገና አለ መመከራችሁ። በወር አንድ ጊዜ ወደ ባንክ ሄዳችሁ፣ በጣም ሳይበዛ ገንዘብ አውጥታችሁ፣ በሱቁ በገበያው ዝወርወር ብላችሁ፣ ለቤት የሚጠቅም ገበያ ገዛስታችሁ፣ በሰዓት ወደ ቤት ተመለሱ ናችሁ፣ ሴቶችና ልጆች ደግሞ እንዲወዷችሁ። እና ስላቸው በጣም የሚያስቀው በጣም ሳቁ። እንግዲህ ስንት ጊዜዎት ነው እዚህ እስራኤል ከኢትዮጵያ መጥተው መኖር ከጀመሩ? እንግዲህ ሰላሳ ሁለት አመት እየሆነ ነው። ያው እንደ አውሮፓ አቆጣጠር በሰማንያ አራት መጨረሻ ሰማንያ አምስት ላይ ገባው። የተወለድኩት ጎንደር ዙሪያ በጠዳ ወረዳ ውዛባ ከምትባል የይሁዲዎች መናኸሪያ የሆነችው ገጠር ነው የተወለድኩት። ከዛ እኔ በተወለድኩበት ዘመን በአጋጣሚ አዳሪ ትምህርት ቤት ነበር። ያን አዳሪ ትምህርት ቤት ተዘግተው ቋሚ ሆነ። ከዛ ሀሁንና በአጋጣሚ ብራይስጥ ነበር። ብራይስጥ ፊደል እንደቆጠርኩኝ ከወንዶች አምስት ወንዶች እና ሁለት ሴቶች ነበርን በቤተሰብ እኔ መጀመሪያ ስለሆንኩ ያው ትምህርቴ እንድጠብቅ ወደዛ ተላኩኝ። ከኔ በታች ያሉተኝ ተማሩ የሚባሉ አልተማሩ ኋላ ነው የተማሩ። እኔ ግን ከዛ ትልቅ ከሆንኩ በኋላ ከብት ስጠብቅ ፊደሉ ትዝ አለኝ። ፊደሉን ቆጥሬ ለማንበብ ሰዎችን እየለመንኩ ገና ትምህርት ቤት ሳልጀምር ንባብ እንደጀመርኩ ስለን ሰለስ ሰዓት አገልግሎት የምትል የግጥም መጽሐፍ በሀያ አምስት ሳንቲም አንድ ተማሪ ይሸጠልኝና እሷን ሳነብ ሳነብ ከዛ መሰረተ ትምህርት ሲመጣ ኔ ለራሴ ለመማር በጣም ጉጉት ስለነበረኝ በአንድ ቀን ጠዋት የአንድ ወር ትምህርት እያስኩ መጣለሁ። ተምሬ ሲጨርስ እንደ አስተምር ተተኪ መምህራን ተመደብኩ። ከዛ ተተኪ መምህራንነት ወዲያውኑ ጣፍኩኝ አንድ ግጥም ያው ያ መሀይምነት ያጨለማሳለ ጣቴን ዘርግቼ ፈርም ነበረ። ስናውቅበትና ስንደርስበት ቅድድ ብሎ ሄደ ማሀይምነት። ማሀይምነት ትልቁ ጠላት፣ እናጠፈዋለን በጥቂት ጥቂት። ባይኔ እያየሁት የፊደሉን ቅርጽ ያችን አጋጥሚ እንደላ ነባተ ቅጥር አድርጎ ይዞ የማሀይምነት ሾ አዲስ አበባ በስተጎንደር ዙሪያ አወቅነው ዘንድሮ የትምህርት ሙያ። ሴቶችም ወንዶች ምንማርባካችሁ ከተማራችሁ፣ ህጉን ካወቃችሁ፣ ሴቶች በጭቆና ከቶም ባልኖራችሁ ብዬ እስካሁን ይኸው I of up to the name. As ሳስተምር ሳለሁ የወጣቶች ማህበር ስራ አስኪያጅ ኮሚቴ ነበርኩ። ወዲያው በሰባ አራት የገበሬ ማህበር ስራ አስኪያጅ ኮሚቴ ሶሻሊዝም ፖለቲካ ተጠሪ ነበርኩ። ከዛ በሰማንያ አራት ህዝቡ ሲቀሰቀስ በሱዳን መጣው ሱዳን ሀገር ለአስር ወር ቆየው። ከዛ ሱዳን ስገባ ግን የአስኳት ደብተር እስካሁን አለች። መንገዱ ሁሉ ላይ እየጻፍኩ የመጣው መከራውን ችግሩን ዋጥሙን። ከዛ እንደደረስኩት ወዲያውኑ አንድ ግጥም ጽፌ ስለ ሱዳኑ ችግርና ጉዞ በአማርኛ ሬዲዮን ሲቋቋም የመጀመሪያውን ላኩኝ። ከዛ እንደክቼ ያለማቋረጥ መጽሐፍ እስካሁን አንድ መጽሐፍ ጽፌያለሁ። የአማርኛ ግጥም። አዎ የአማርኛ ግጥም መጽሐፍ። ከዛ ቀጥዬ የዘርግ እንድንጽፍበታለሁ። ግን ዋናው ቁም ነገር ላይ የምንደረሰልን በምጽፈው ግጥም ያው የሰዎችን የወት ታሪክ ጽፍ እየተባልኩ ደሞዝ እጠይቃለሁ አምስት አምስት መቶ ሸቅል ማለትም በእኛው አምስት መቶ ብር እያስከፈልኩ ያው እየቆንኩ አነባለሁ ሁለት መቶ ሶስት መቶ በላይ ሰው ቁሚያን ብቢ ያለሁ አንድ ሁለት መቶ ሶስት መቶ ሰው ያልሞቱ ያጸፈው ያስቀመጡ ተደራራቢ ሙያዬና ያው ቅድም እንደነገርኩሽ ስራዬ ይሄ ነው። ዘበኝነት ሰራለሁ ብለውኝ ነበረ። አሁንም ዘበኝነት አሁን ስራ ላይ ነው ያለው። ትምህርት ቤት ነው ዘበኝነት የምሰራው። ማታ ማታም አንዳንድ የሰርግ ቦታ ሰራለሁ። አሁን ያው ትምህርት ቤት ትምህርት ቤት አለ። ቢያንስ አንድ ሁለት ሺ እና ሶስት ሺ ተማሪዎች የሚማሩበት ቦታ ነው። እዛ ዘበኝነት የምሰራው ከዛ ሁኜ ግን አለኝ ሁሉ ኮምፒውተር፣ ሁሉን ይዤ እዛው ትልቅ ያው መስሪያ ቤት ማለት ነው አለኝ የሚቀመጥበት ከዛ ሁኜ ያው ቆልፌ ያንን እዛው ሰራለሁ። ልጆች ሊወጡ ሲፈልጉ ወይም ሲገቡ የአንድ ተፈሳ ትከፍታለሁ በዚህ መሰረት ያው ቤት ቁጭ ስል ኮምፒውተሩ ጋር ነው የምቀመጠው። እንደዛ ነው። ልጆች አሉት ባለትዳር ኖት? ው የአምስት ልጆች አባት ነኝ። ላልቆች ናቸው አንዲት የአስር አመት ስትሆን በቀር የቀሩት ከሰላሳ ሁለት ሀያ ሰባት ሀያ አምስት ሀያ አራት እና የአስር አመት እድሜ ያላት ልጆች አባት ነኝ። ባለትዳር ነኝ። ያው ታወቂያ አውጥቼ ስልኬን በትኛ ለእያንዳንድ ጽሁፍ አሁን ይሄ ዘመን አመጣሽው አጻብ የተባለው የዘር ግንጋቸው እያጣፉ የሄደዋል የጥሪ ወ ወረቀት ደብዳቤ የሚያዙ ጽሁፎች ይመጣሉ። በየጊዜው በአማርኛው ለማንኛውም ያው የጻፍኩ በዛ ብዙ ገቢ እያገኘሁ ከሥራዬ በላይ ታውቄ ያው ሲያገኙኝ፣ በቀልድም ሆነ በእውነት ደራሲው እያሉ በዛ መሰረት ነው ያለሁት። አሁን መጽሐፉን ለማስመረቅ ከተዘጋጀው በኋላ ትንሽ ቦታው ከእዚህ የትምህርት ቤት የሰጡኝ ቦታ ሹራንስ የለህም ብለው አቆዩብኝ ግን በወዲያኛው ሁለት ወር ምናምን አስመርቃለሁ እያለሁ እንግዲህ እድሜዎትን ይነግሩኛል ስንት እንደሆነ እድሜው። እንግዲህ ኢትዮጵያዊ እድሜ እንደምታውቂ ሙሉ ለሙሉ ቢታወቅም የኛ ሕዝብ ከእስራኤል ሀገር ሲገባ እድሜውን ተወደ ጦር የታሊመጣ ከፍ እያደረገ እያደረገነ የገባው እንኳን ሶስት አመት ነው የጨመርኩኝ። ኢትዮጵያ አቆጣጠር በአርባ ዘጠኝ ነው የተወለድኩት በዚህ ሀገር አቆጣጠር ደግሞ በአምሳ ስድስት ነው የተወለድኩት። ሶስት አመት ጨምሬ ሃምሳ ሶስት ምናምን ያደረጉ አሁን ስልሳ አመት አደረግኩት ማለት ነው። አሁን ሆን የነበረበት አምሳ ሰባት ነበር። አሁን ስልሳ አመት አርጌዋለሁ ማለትም ጨምሬያለሁ ሶስት አመት። የግጥም ደራሲውን አቶ ካሳው ማሩበትን ይበል እያልኩኝ በዶች የበለስም በማመስገን ልሰናበት አዜብ ታደሰነኝ። ጤና ይስጥልኝ።